ለአፍሪካ ችግር መፍትሄ ማመንጨት የሚችሉትና ውሳኔው ላይ መሳተፍ የሚገባቸው የአፍሪካ ወጣቶች ናቸው ትላለች ቢታኒያ ሉሉ። የመጀመሪያ ዲግሪዋን በኤሌክትሪካልና በኮምፒውተር ምህንድስና፣ ሁለተኛ ዲግሪዋን ደግሞ በአፍሪካ የሰውና የልማት ኃይል ላይ አድርጋለች። የሁለተኛ ደረጃ ተማሪ በነበረችበት ወቅት የተሳተፈችበት ሞዴል ዩኤን የተሰኘ በተባበሩት መንግስታት ድርጅት የሚደገፍ የትምህርት ቤት ክበብ ነገሮችን የሚታይበትን መንገድ እንደቀየረላት የምትናገረው ቢታኒያ ከዚህ በመነሳት አዲስ አበባ ዩኒቨርሲቲ በምትገባበት ወቅት ወጣቶች ህዝብ ፊት ቆመው ንግግር ማድረግን፣ የፕሮጀክት እቅዶችን መጻፍን፣ በበጎ ፈቃደኝነት የመሳተፍን የመሳሰሉ የአይምሮ ክህሎቶችን ማዳበር እንዳለባቸው በማሰብ የወጣቶች ህብረት ለአመራርና ልማት ወይም ያልዳን መሰረተች። የወጣቶች ህብረት ለአመራርና ለልማት ወይም ያልዳ የተሰኘ የዩኒቨርሲቲ ክበብ መሰረተች። አርቲ ዩኒቨርሲቲ በጣም ቻሌንጅ ዩኒቨርሲቲ ነው። ያው ትምህርቱን በራሱ ይከብዳል እና ወጣቶች በጣም የሚጠፉበት ቦታ እዛም ከሚያዙ ከትምህርታቸው ጎን ለጎን ና ባሻገር መሪ ሆነው የሚወጡበትን ፕላትፎርም በኢትዮጵያ እናመጣውን ብለን የመጀመሪያውን ሳቤ ያስል ነው ማለት ነው። እና የአልጋ የሚባል ኦርጋናይዜሽን አለ እና ይህ ኢኒሽቲቭ ሀርቫርድ ዩኒቨርስቲ ነበር የተቋቋመ መጀመሪያ ሁለት ሺ አራት ላይ መጀመሪያ ፕሮግራም አደንት ያደረግ ነው። ምን ምን ችግሮች አሉ፣ ምንም ምን መቅረፍ አለብን። ከትምህርት ባሻገር ዩኒቨርሲቲ ሰው መሪ ሆነው የሚወጣበት ቦታ እንዲሆን ስላመንበት ምን ፕሮግራሞች ብናዘጋጅ ነው ይህንን ማሳካት ምንችለ በሚል እና የኢትዮጵያን ቅርንጫፍ በአዲስ አበባ ዩኒቨርሲቲ ስር እኔ ሁለተኛ ተማሪ ያለህን አቋቋምኩኝ። አባል ሆነ የገቡትን የተለያዩ የመሪነት የሊደርሽፕ ትሬኒንግ፣ ፐብሊክ ስፒኪንግ ትሬኒንግ ወጣቶች እኛ ከኛ የሚጠበቀው ምንድን ነው የሚለው ቤንስቶን የሚደረግበት ፕላትፎርም ለመስጠት ተችሏል። እና ይሄ ደግሞ ምን ያስደረጋል? የወጣቶችን ዝም ብሎ ተምሮ ተመርቆ ስራ መያዝ ብቻ ሳይሆን ከኛ ብዙ እንደሚጠበቅ እና ሀገራችን አልፈን አህጉራችን አፍሪካን እንዴት መለወጥ እንደምንችል አብረን ተይዘን በህብረት እንዴት እናርጋለን የሚል አስተሳሰብ እንዲኖራቸው የሚያደርግ ፕላትፎርም ነበረ እና በሱ ምክንያት ኦልሞስት ሁሉም ማለት ይችላለሁ አባቶ ነው ያለፈ ሁሉ አሁን በሚሰሩበት ስራ ላይ እንዳለ ልቀው ነው የሚገኝ። በእሱ ነው በደንብ የጀመርኩት። ወጣቶችን የማብቃትና የማነቃቃት ኢኒሽቲቪን በደንብ የተወጣሁት እሱ ላይ ነው። የአፍሪካ ህብረት አባል ሀገራት የአህጉሪቱን የልማት አጀንዳ ሁለት ሺ ስልሳ ሶስት ሲያዘጋጁም የአልደ አባላት ወጣቶች በፖሊሲ ቀረጻው ላይ እንዲሳተፉ አስቀድመው ጥያቄ በማቅረብ በአህጉሪቱ ጥያቄዎች ላይ መፍትሄ ለማምጣት የሚያስችላቸው ፖሊሲ ቀረጻ ላይ ተሳትፈዋል እና በዩኒቨርሲቲ ሌቭል ከሚሰጠትን በተጨማሪ የአህጉራዊ ፖሊሲዎች ሲቀረጡ የወጣቶች ድምጽ በግድ መግባት እንዳለበት በሁለት ሺ አስራ ሶስት አፍሪካ ህብረት የተቋቋመበትን ዓመት ሲያከብር ዩኒቨርሲቲ ክለብን ብንሆን ከአፍሪካ ህብረት ጋር ፓርትነር በማድረግ አጀንዳ ቶኒ ሲክስቲ ትሪ ይባላል እና እሱ ሲወጣ ወጣቶች በደንብ አልተካተቱም የሚል ክብተት ስላየ ከሰላሳ ስምንት አፍሪካ ሀገራት ከተለያዩ ፊልዶች ሶስት መቶ ወጣቶችን አሰባስበት ፖሊሲውን ሪቪው እንዲያደርጉት ያደረግንበት ሁኔታ ነበረ። የዓለም አቀፍ የወጣቶች ማህበር ስለሆነ ያው ኢንተርናሽናል እኮ ዘይነት ማግኘት ብዙ አልከበደኝም። ቢታንያ ወጣቶች ተወዳዳሪ እንዲሆኑ የትምህርት ስርዓቱ ላይ በደንብ መታሰብ አለበትም ትላለች። እኔ የማስበው ከወጣቱን በፊት ከልጆች ጀምሮ መሰራት አለበት ብዬ ነው ማስበው። ከበቃ ትምህርት ተምሮ መመረቅን እንጂ ሀገርም የመቀየር እያታጣሚ ያለው እና ከስር ጀምሮ በደንብ መሰራት አለበት ወጣቱ። ኦፍኮርስ ብዙ ብዙ የተሟላ ነገር አይደለም። ከመንግስትም ላይ ክፍተታል። አሁን እየተሻሻሉ ነው፣ እንደውም በጣም እየተሻሻሉ ያሉ ነገሮች አሉ ወጣቶችን የማውቃት እና የአመራር ቦታዎችን የመስጠት ሴቶችንም ወደ አመራር ቦታዎች የማስገባት ሁኔታ እየተካሄደ ነው ያለ እና አሁን ጥሩ ጊዜ ነው። አሁን ባለ ሁኔታ ፎርማል የሆነው የስራ ሴክተር ሁሉም የተማረ ሰው ሊወስድ አይችልም። ስለዚህ የስራ ጥነት ችግር አለ። ስለዚህ በስራ ጥነት ምክንያት ተስፋ መቁረጥ፣ ብዙ የተለያዩ ችግሮች አሉ ወጣቶችን የሚያጋጥማቸው። ይህንም ደግሞ ያው የተለያዩ የግልም ሆነ የመንግስት አካላት እንደ ራሳቸው ኢንሼቲቭ ወስደው በደንብ ወጣቶችን የማብቃት ደረጃ መሰራት አለበት። ከመደበኛ ትምህርት ውጭ ሌሎች ክህሎቶችን አዳብረው እንዲወጡ እየተደረገ አይደለም ያለው። ስለዚህ ዋናው ችግር እሱ ነው ብዬ ማስበው። ከስር ጀምሮ ከመደበኛ ትምህርት ጎን ለጎን የተለያዩ ክህሎቶችን እያነጹ ወጣቶችን ማብቃት ከተቻለ ወጣቶች የራሳቸው ስራ ፈጣሪ ይሆናሉ፣ የራሳቸው መፍትሄ አምጪ ይሆናሉ። ከዛ ደግሞ ከፕሮፌሽናሎች ጋር አብረው ሆነው እምቅ ኃይላቸውን ተጠቅሞ ሀገራቸውንም አህጉራቸውንም መቀየር ይችላሉ። የኢትዮጵያ ወጣቶች ከሌሎች የአፍሪካ አቻዎቻቸው ጋር ተወዳዳሪ ሆኖ እንዲወጡ ራሳቸውን በበጎ ፍቃድ አገልግሎትና ከመደበኛ ትምህርት ውጪ በሆኑ ክህሎቶች ማነጽ እንዳለባቸው ታሳስባለች። ብሪታንያ ወጣቶችን ከማብቃት ጎን ለጎን የሴቶች እኩልነት ላይ ሰፊ ተሳትፎም ታደርጋለች። በዚህ ዙሪያ በሌላ ጊዜ ይዣት መመለስ ይሆናል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ